ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በጣም የሚያስገርመውና በጣም እኛን አቶ አበባው መሐሪ የመኢያድ ፕሬዝደንት ናቸው። በመጽሄቱ ክፍለ ጊዜ ይመለሳሉ። ጤና ይስጥልን የተከበራቸው አድማጮቻችን፣ እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራማችን ነው። የዛሬ ረቡዕ ሐምሌ 15 ቀን 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና አዲሱ አበበንን ቴሌላይንበክ ፕሮግራሙን ይመራልናል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ያለም ዜና። የኬንያና የሶማሊያ ወታደሮች ጌዴኦ ክልል ውስጥ ወደምትገኘውና የአልሻባብ ዋና ይዞታ ወደሆነችው ባድሂር ከተማ መግባታቸውን ነዋሪዎች እንዲሁም ባለሥልጣናት አስታወቁ። የኬንያን ወታደሮች አጀበው የሄዱት የሶማሊያ ኃይሎች ዋና አዛዥ ጄኔራል አባስ ኢብራሂም ጉሬ ለቪኦኤ ሶማሌኛ አገልግሎት በሰጡት ቃል የሶማሊያ ወታደሮች ወደ ተጠቀሰችው ከተማ የገቡት ዛሬ ረቦ ማምሻው ላይ መሆኑን ተናግረዋል። በወቅቱ የደረሰ ግጭት ወይም ጉዳት አለመኖሩንም ተመልክቷል። ጄኔራል ጉሬ ሲናገሩም ከተማይቱን ሙሉ በሙሉ ለመቆጣጠር እስከ ነገ ጧት ድረስ ጊዜ ይፈጃል ብለዋል። አንዳንድ የአልሻባብ ርዝራዦች አሁንም ከተማይት ውስጥ ሊኖሩ እንደሚችሉ ጄኔራሉ አልሸሸጉም። የኬንያና የሶማሊያ ወታደሮች የከተማዋን መንገዶች እየተቆጣጠሩ ባሉበት ሰዓት ከከተማዋ የሚወጡት የአልሻባብ ተዋጊዎች ደግሞ ወደ ማዕከላዊ ጁባ ክልል መሸሻቸው ታውቋል። አልሻባብ ከተማዋን ለመጀመሪያ ጊዜ የተቆጣጠረው እንደ አውሮፓ ዘመን አቆጣጠር በ2007 ነበር። በኢትዮጵያ ወታደሮች የተወሰደ ሁለተኛው የማጥቃት እርምጃ እስከ ባርድሄር ዳርቻ መድረሱም ተገልጧል። ትላንት በቡሩንዲ የተካሄደውን አወዛጋቢ የብሔራዊ ምርጫ ውጤት ዓለም አቀፉ ማኅበረሰብ እንዳይቀበል ሲሉ የቀድሞው የአገሪቱ መሪ ጥሪ አቅርበዋል። ፕሬዚደንት ፒየር ንኩሩንዚዛ አገሪቱን ለሦስተኛ ዙር የስልጣን ዘመን በእጩነት ቀርበው መወዳደር አይችሉም የሚለውን ተቃውሞ ቸል ብለው ከቀረቡበት የትላንቱ ምርጫ ተቃዋሚ ፓርቲዎች ራሳቸውን ማግለላቸው ይታወቃል። ሙሐመድ ዩሱፍ ከዋና ከተማይቱ ቡጁምቡራ ለአሜሪካ ድምፅ ያጠናቀረውን አጭር ዘገባ ዝርዝር አሉላ ከበደ ያቀርባል። ፕሬዚዳንት ፔሬ ንኩሩንዚዛ ያለ ተፎካካሪ በእጩነት የቀረቡበትና አሸናፊነታቸው ከወዲሁ የታወቀበት የትላንቱ የብሩንዲ ምርጫ ውጤት ቆጠራ ተጀምረዋል። የተቃዋሚ ፓርቲዎችን ተቀባይነት የማያገኝ ምርጫ ውጤት መሆኑን ያስታወሱት የቀድሞ የአገሪቱ ፕሬዚዳንት ዶሚሰን ንዳይዜ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በተመሳሳይም ሌላ ማንም ቢሆን ሊቀበለው የማይገባ ብለውታል። ቴር ይዝ ኖ ኢናፍ ፓርቲሲፔሽን የሌሎች ፖለቲካ ፓርቲዎች የፖለቲካ ተሳትፎ የሌለበት ምርጫ ነው። ለዚህም ነው ዓለም አቀፉ ማኅበረሰብ ውጤቱን እንዳይቀበል የምንለው። በስልጣን ላይ ባለው መንግሥትና በገዢ ፓርቲ ላይ ግፊት በማድረግም በአገሪቱ ሰላምና መረጋጋትን ማስፈን ሊያስችል ነፃና ሚዛናዊ ተአማኒነት ላለው ምርጫ እውቅና እንድንሰጥ ፕሬዚዳንት ኒኩሪንዚዛ አገሪቱን ለሶስተኛ ዙር የስልጣን ዘመን ለመምራት ያላቸውን እቅድ ይፋ ማድረጋቸውን ተከትሎ የተሞከረባቸውንና ያልተሳካውን የመንግስት ገልበጣ ሙከራ ጨምሮ በተቀሰቀሰውና ላለፉት ሶስት ወራት በቀጠለው ብጥብጥ ከመቶ በላይ ሰዎች ሲገደሉ ቁጥራቸው ከአንድ መቶ ሰባ ሺ በላይ የሚደርሱ ቡሩንዲያውያን ቀያቸውን ጥለው ወደ ጎረቤት አገሮች ለመኮብለል መገደዳቸውም ይታወቃል። የቀድሞ ፕሬዝዳንት ዳይንዚዬ መንግስት የሚቀርብበትን ተቃውሞ ቸል በማለትና ተቃዋሚዎችንም በማዋከቡ የፈየደው ወይም ያመጣው የተሻለ ነገር የለም ነው ያሉት። ሶስት ነጥብ ስምንት ሚሊዮን ድምጹን ለመስጠት ብቁ የሆነ ድምፅ ሰጪ የተጠበቀበትን ጨምሮ የትላንቱን የብሩንዲ ምርጫ የተባበሩት መንግስታት የምርጫ ባለስልጣናት ታዝበውታል። ድምፁን ለመስጠት የወጣው መራጭ ቁጥር አነስ ብሎ በታየባት ቡጁምቡራ ሁለት ሰዎች መገደላቸው በተረጋገጠበት በዋዜማው የተኩሱ ድምፅና ፍንዳታዎች ተውጣነው ያደረችው። ኦፊሴላዊው የምርጫ ውጤቶችም በሳምንቱ መጨረሻ ይፋ ይደረጋሉ ተብሎ ይጠበቃል። የደቡብ ሱዳን መንግስት ኃይሎችና ተባባሪ ተዋጊዎቻቸው ዩኒቲ ክፍለ ሀገር ውስጥ ባካሄዱት ወታደራዊ አሰሳ የጦር ወንጀል በመፈጸማቸው አንድ ዓለም አቀፍ የሰብአዊ መብት ተሟጋጅ ቡድን ከሷል። ሂውማን ራይትስ ዎች ዛሬ ረቡዕ ይፋ ባደረገው መግለጫ ላይ ባቀረበው ክስ ወታደሮቹ በሲቪሎች ላይ ግድያ፣ ወከባ፣ አስገድዶ መድፈርና የንብረት ማውደም መፈጸማቸውን አመልክቷል። እንደ አውሮፓ አቆጣጠር ካለፈው ሚያዝያ እስከ ሰኔ 2015 ዓ ም ድረስ በሲቪሎች ላይ ደረሱ የተባሉ ጥቃቶች ሰብአዊ ፍጡር ላይ የተፈጸሙ ወንጀሎች መሆናቸውን ሂዩማን ራይትስ ዎች አመልክቷል። ሂዩማን ራይትስ ዎች በዛሬ መግለጫው ባለፈው ግንቦትና ሰኔ ወራት ብቻ ከጥቃት ያመለጡ 170 ሰዎችን ማነጋገሩንና ከ125 የሚበልጡት ደግሞ በጥቃቱ ምክንያት ከመንደሮቻቸው የተፈናቀሉ መሆናቸውን ገልጧል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ዩኒቲ ግዛት ውስጥ ጥቃት በፈጸሙና የሰብአዊ መብት ጥሰት ያደረሱትን እንዲከታተል እንዲሁም ጠንካራ ማዕቀብ እንዲጣልባቸው ጥሪ አቅርቧል። ለሰብአዊ መብት መከበር የቆመው ሁማን ራይትስ ዎች አክሎም የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በቀጣዩ ሳምንት የአፍሪቃ ህብረትን ሲጎበኙ የጦር መሳሪያ ማዕቀብን እንደሚያጠናክሩ በኦፊሴል ቃል ይገቡ ዘንድ አሳስበዋል። አማጺውን የቦኮ ሃራም ቡድን የሚወጋ ክልላዊ ግብረ ኃይል እንደሚቋቋምና ስራውንም በቀጣዩ ወር መጨረሻ ላይ እንደሚጀምር የናይጄሪያው ፕሬዝዳንት ሙሐማዱ ቡሃሪ አስታወቁ። ሚስተር ቡሃሪ ትላንት ማክሰኞ ከቪኦኤ ጋር ባካሄዱት ቃለ ምልልስ ይህ በናይጄሪያ የሚመራው ግብረ ኃይል ከተለያዩ የአገሪቱ ክፍሎች የተውጣጡ ወታደሮችን በኦፐሬሽኑ ያሳትፋል ብለዋል። ካሜሩንም ለግብረ ኃይሉ የወታደር አስተዋጽኦ እንደምታደርግ ተገልጧል። የናይጄሪያው ፕሬዝደንት በትላንትናው ዕለት ከዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር መገናኘታቸው አይዘነጋም። ቀደም ሲል ሰኞ ዕለት ማታ ደግሞ ፕሬዝደንት ሞሐመድ ቡሃሪ ከፕሬዝደንት ባራክ ኦባማ ጋር ዋይት ሀውስ ውስጥ ተገናኝተው አማጺው ቡድን ቦኮ ሃራም በሚሰነዝረው የሽብር ጥቃትና በሌሎች ጉዳዮች ዙሪያ መወያየታቸው ተገልጿል። ፕሬዚደንት ኦባማ ናይጄሪያ ውስጥ በቅርቡ የተካሄደውን ምርጫ ሲያደንቁ እንደ አውሮፓን ዘመን አቆጣጠር በ1999 ከተወገደው ወታደራዊ አገዛዝ በኋላ ስልጣን በዲሞክራሲያዊ መንገድ ወደ አዲስ መንግስት የተላለፈበትን ታሪካዊ ምርጫ ተመልክተናል ማለታቸው የሚታወስ ነው። ሰሜን ካሜሮን ውስጥ የረቡዕ ዛሬ የደረሱ ሁለት የአጥፍቶ ጠፊ ፍንዳታዎች ቢያንስ ሃያ ሰዎች መግደላቸው ተገለጠ። ጥቃቱ የናይጄሪያው አክራሪ ቡድን የቦኮ ሐራም ነው ሲሉ ባለሥልጣናት ተናግረዋል። ጥቃቶቹ በተከታታይ የደረሱት ራቅ ያለ ቦታ መሆኑም ታውቋል። ኦስማኤሊያ ትኩሩ በገበያው ስፍራ የሚነግድ ባለሱቅ ነው። ለቪኦኤ በሰጠው ቃል በመቶዎች የሚቆጠሩት ሰዎች መቁሰላቸውንና ወደ ሆስፒታል መወሰዳቸውንም ተናግሯል። የክልሉ ሀገረ ገዢ ሙዲ ሃይዋራ ባካሪ በበኩላቸው ትልቁን ጥርጣሬ በቦኮ ሐራም ላይ ያደርጉና ዝርዝር ሁኔታውን ባለስልጣናት እየተከታተሉና እያጣሩ ናቸው ብለዋል። ቦኮ ሐራም ባለፈው ሳምንት በካሜሩንና በናይጄሪያ ድንበር ላይ በምትገኘው ፎቶኮል ከተማ ላይ የአጥፍቶ ጠፊ ጥቃት ካደረሰ ወዲህ ሴቶች ፊታቸውን ሙሉ በሙሉ እንዳይሸፈኑ ትዕዛዝ መተላለፉ አይዘነጋም። የያኔው ጥቃት የደረሰው በሴቶች አጥፍቶ ጠፊዎች ነበር ተብሏል። ካሜሩን ቀደም ሲል እንደተገለጠው ለቦኮ ሀራም ጥቃት ወታደር ከሚያዋጡ አገሮች አንዷ ነች። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ረቡዕ ሳዑዲ አረቢያን እየጎበኙ መሆናቸው ተነገረ። ጉብኝቱ ከኢራን ጋር በተደረሰው የኑክሌር ስምምነት ላይ ብዥታ ላላቸው አንዳንድ የክልሉ ሸሪክ አገሮች ገለጻ ለማድረግ የታቀደው ጉዞ አካል መሆኑም ታውቋል። በዚህ ከኢራን ጋር በተደረሰውና ከትላንት በስቲያ ይፋ በሆነው የኑክሌር ስምምነት ላይ የሳውዲ ባለሥልጣናት የድጋፍም ሆነ የነቀፌታ ድምፅ አላሰሙም። የአሜሪካው መከላከያ ሚኒስትር ካርተር በድጋሚ ወደ ዮርዳኖስ አቅንተው ከዚያች አገር ወታደራዊ አመራር አባሎች ጋር ከመነጋገራቸው አስቀድሞ ግን ከሳውዲው ንጉሥ ሳልማንና ከመከላከያ ሚኒስትሩ ጋር ይወያያሉ ተብሏል። ትላንት ማክሰኞ ዮርዳኖስ ውስጥ ከጣምራው ኃይል አባሎች ጋር ተነጋግረው እንደነበር ተገልጿል። ሚስተር ካርተር ወደ ዮርዳኖስ ያመሩት እስራኤል ውስጥ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ከተገናኙና ባለፈው ሳምንት ተጠናቆ ኔታንያሁ ግን በጽኑ በተቃወሙት የኢራን ኑክሊየር ጦር መሳሪያ ስምምነት ላይ ከተወያዩ በኋላ መሆኑ አይዘነጋም። ሚስተር ኔታንያሁ ይህን ለረጅም ጊዜ የታሰበበትንና ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን የደረሱበትን ስምምነት ታሪካዊ ስህተት እንዳሉት ይታወሳል። የተባበሩት መንግሥታት ድርጅት ይህን ስምምነት በሙሉ ድምፅ አጽድቋል። ድርጅት ውስጥ የተወከሉትን የእስራኤሉን አምባሳደር ደግሞ ተጨማሪ ትችት ሰንዝሮባቸዋል። በመጨረሻም አንድ የአልቃይዳ የረጅም ጊዜ ተዋጊ ወደ ሶሪያዋ ሰርማዳ ሲጓዝ በዩናይትድ ስቴትስ የአየር ጥቃት መገደሉን መከላከያ ሚኒስቴር ማለትም ፔንታገን አስታወቀ። ሙህሲን አልፋድሂሌ ባለፈው 15 ቀን የተገደለው በመኪና በሚጓዝበት ወቅት መሆኑም ተገልጧል። የፔንታጎን ቃል አቀባይ ኔቪ ካፕቴን ጄፍ ዴቪስ እንዳስረዱት አልፋር ሂሊ በዩናይትድ ስቴትስ በሸሪኮቻችን ላይ ጥቃት እንዲካሄድ የሚያስተባብር የአልቃይዳ አመራር መሆኑን ተናግረዋል። ግለሰቡ እንደ አውሮፓ አቆጣጠር በአንዱ የመስከረም አንድ ጥቃት እጁ እንዳለበትም ዴቪስ አመልክተዋል። አድማጮች፣ ለሰዓት ባለን ዘና በዚህ አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች ያንዱን ለቅምሻ ምንድን ነው እኔ የጠየቀዋቸው ብዙ ነገር አይደለም አንደኛ ሪዮት አለሙን በግል ጠርተው ያነጋግሯት ነው ምክንያቱም እሷ በአሜሪካ ነገር ለምሳሌ ሮዛ ፓርክ የተባለች ታላቅ የሰብአዊ መብት አጋይ ናት በእኔ አስተያየት ሪዮት አለሙ የኢትዮጵያ ሮዛ ፓርክ ስለሆነች ያነጋግሯት ወጣት ልጅ ናት የወጣቶችን መንፈስ ታስተጋባለች ያነጋግሯት ነው ፕሮፌሰር አለማየሁ ገብረ ማርያም ነው ያደመጣችሁት። ለዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የጻፉትን ግልጥ ደብዳቤ ይዘት አውግተውናል። ዝርዝሩ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ የኬንያው ፕሬዚዳንት ኡሁሩ ኬንያታ ባራክ ኦባማ ኬንያን በሚጎበኙበት ወቅት ከሚነጋገሩባቸው ነጥቦች መካከል አብይ ቦታ የሚይዙት ጸጥታና ንግድ እንደሆኑ ገልጸዋል። የኬንያ ፕሬዚደንት ለሀገሪቱ ባደረጉት ንግግር ዓለም አቀፍ የወንጀል ችሎት በምትላቸው ላይ ስለመሠረተው ክስም ሆነ ስለ ተመሳሳይ ጾታ ግንኙነት መብት ጉዳይ ግን እንዳላነሱ የአሜሪካው ድምፅ ራዲዮ ዘጋቢ ጌብ ጃስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍስሐ፣ እየታቀርበዋለች። ፕሬዚደንት ኬንያታ ትላንት ባደረጉት ንግግር ጸጥታና የማዕለ ንዋይ ፍሰት አብረው የሚሄዱ በመሆናቸው በፕሬዝደንት ኦባማ ጉብኝት ወቅት ውይይት ይደረግባቸዋል ብለዋል። ፕሬዚደንት ኦባማ ኬንያ የሚሄዱት ከፕሬዝደንት ኬንያታ ጋር ሆነው የዓለም አቀፉን የንግድ ሥራ ጉባኤን ለመምራትና ከሀገሪቱ መሪዎች ጋር ለመነጋገር ነው። ዓለም አቀፍ የወንጀል ችሎት በፕሬዝደንት ኬንያታና በምክትላቸው ዊሊያም ሩቶ ላይ በተመሠረተው ክስ ምክንያት የዩናይትድ ስቴትስና የኬንያ ግንኙነት ሻክሮ ነበር። ሁለቱ መሪዎች እንደ አውሮፓ አቆጣጠር በ2007 ዓ ም ከተካሄደው ምርጫ በኋላ የተከሰተውን ግጭት በማስተባበር ተግባር ውስጥ እጃቸው አለበት በሚል መከሰሳቸው ይታወሳል። ፕሬዝደንት ኬንያታ ታዲያ የፕሬዝደንት ኦባማ ጉብኝት በሁለቱም ሀገሮች መካከል ያለውን ጠንካራ ግንኙነት ያመለክታል ብለዋል። አሁን ልል የምችለው ነገር ቢኖር በሁለቱ አገሮች አጋርነትና ወዳጅነት ላይ ወይም በግንኙነታችን ጥልቀት ላይ ጥርጣሬ የነበራቸው ወገኖች ግምታቸውን መለስ ብለው ይመርምሩ ነው። ዓለም አቀፍ የወንጀል ችሎት በፕሬዝደንት ኬንያታ ላይ የተመሰረተውን ክስ አንስቷል። ሩቶና ሌሎች ተከሳሾች ግን የፍርድ ሂደት ይጠብቃቸዋል። የኬንያው ምክትል ፕሬዚደንት ሩቶ ከአሜሪካው ፕሬዚደንት ጋር በሚደረጉ ስብሰባዎች እንደሚሳተፉ ኬንያታ ግልጽ አድርገዋል። እንግዲህ እኔ እስከማውቀው ድረስ ምክትል ፕሬዚዳንቱ የአገሪቱ መንግስት አካል ናቸው። ስለሆነም ሁላችንም ተሰብስበን መደረግ ባለባቸው ነገሮች ላይ መስራት እንቀጥላለን። አንዳንድ የኬንያ ፖለቲከኞች ፕሬዚደንት ኦባማ በሀገራቸው የተመሳሳይ ፆታ ጋብቻ ህጋዊ መሆንን መሰረት በማድረግ ከኬንያ መሪዎችም ጋር የተመሳሳይ ፆታ ጋብቻ መብት ጉዳይ ሊያነሱ ይችላሉ የሚል ስጋት አሰምተው ነበር። ፕሬዝደንት ኬንያታ ግን ይህ አጀንዳው ውስጥ እንደሌለና ብዙም ቁም ነገር እንደማይሰጠው ገልጸዋል። ፕሬዝደንት ኬንያታ በንግድ ስራው ጉባኤ የጠቃሚነት ላይ ጫና ሰጥቷል። በአፍላቂነትና በንግድ ስራ ረገድ የኬንያን ስም ያስጠራል ብለዋል። እንዲህ አይነቱ ጉባኤ ከሰሃራ በመለስ ባለው የአፍሪቃ ክፍል ሲደረግ ለመጀመሪያ ጊዜ ነው። የኬንያ ጉባኤውን ለማስተናገድ መመረጥም ሀገራችንና አስተዳደሯ ላሳዩት መሻሻልና ላለን መሰረት እውቅና መስጠት ነው የሚል ጠንካራ እምነት አለኝ። የኬንያ ፕሬዝደንት አያይዘውም በመሰረተ ልማት ዝርጋታ፣ በጤና ጥበቃና በኢንዱስትሪ ዘርፍ የሚደረገው የመዋዕለን ዋይ ፍሰት መጨመር ሀገሪቱን ይጠቅማል ብለዋል። ፕሬዝደንት ኦባማ በመጪው ሳምንት ማብቂያ ላይ ኬንያን ከጎበኙ በኋላ ወደ ኢትዮጵያ እንደሚያመሩ ይታወቃል። ወደ መጽሔቱ እናልፋለን። ከፍተኛ አመራሮችን ጨምሮ 132 አባሎቹ በእስር ላይ እንደሚገኙ የመላው ኢትዮጵያ አንድነት ድርጅት መኢአድ ገልጧል። ከእነዚህ ውስጥ የተወሰኑት በዚህ ዓመት በተካሄደው አገራዊ ምርጫ እጩ ተወዳዳሪ፣ ታዛቢና ደጋፊዎች የነበሩ ናቸው ብሏል። የደረሱበት የማይታወቁ መኖራቸውንም ፓርቲው ትናንት በሰጠው መግለጫ አስታውቋል። እስክንድር ፍሬው ነው ዝርዝሩን ይላከልን። ከቀድሞው ዋና ጸሐፊ አቶ ተስፋዬ ታሪኩ እስከ ቅርብ ጊዜው ሊቀመንበር ማሙሸት አማረ ከተራባል እስከ ፓርላማ እጩ መኢአድ ታሰሩብኝ ባላቸው ግለሰቦች ዝርዝር ተካተዋል። በተለያዩ የሀገራችን ዞኖችና ወረዳዎች 132 አባሎቻችን በእስር ላይ ይገኛሉ ብሏል ፓርቲው ትናንት ባወጣው መግለጫ። የፓርቲው ፕሬዝዳንት አቶ አበባው መሀሪ ለቪኦኤ እንዳብራሩት 132 ሁለቱ ሰዎች በተለያየ ጊዜ የታሰሩ ናቸው። ሁለት ዓመት የታሰሩ አሉ። አንድ ዓመት የታሰሩ አሉ። ከምርጫው በኋላ በብዛት የታሰሩ አሉ። የታሰሩበትን ቦታ በተመለከተ ከሁሉም ስንቶቹ ናቸው ከምርጫው በኋላ የታሰሩት? አቶ አባው ለምሳሌ ምርጫው ሲቃረብና ከምርጫው በኋላ ምርጫው ሲቃረብና ከምርጫው በኋላ 28 ሰዎች ታስረዋል። ሌሎች ግን ከዚያ በፊት የታሰሩ ናቸው። የተለያየ ምክንያት እየተፈለገ ከዚያ በፊት የታሰሩ ናቸው። አሁን በጣም የሚያስገርመውና በጣም እኛን እዚያ ምርጫ መግባታችን ስህተት ነው ወይ ብለን ራሳችን እንጠይቀው ያደ ያደረገን ምንድ ነው ከምርጫ በኋላ ከአመራሩ ከታዛቢዎች እና ከአባላት እየተለቀሙ መታሰራቸው ነው። እንግዲህ አብዛኛዎቹ ዛሬ መግለጫ የሰጣችሁባቸው ሰዎች ቀደም ሲል የታሰሩ ናቸው። ዛሬ መግለጫውን መስጠት ያስፈለገበት ምክንያት ምንድን ነው? ምንድን ነው? እኛ ወደ ተለያየ የፍትህ አካላት ሄደን አቤት ብለን ነበር። እነዚህ ሰዎች በግፍን የታሰሩ በሚል አቤት ብለን ነበር። ያ ምንም መልስ ሊያመጣ አልቻለም። እስካሁን ድረስ ያንን እንጠብቅ ነበር። በሁለተኛ ደረጃ ዛሬ መስጠት የፈለግንበት ምክንያት ምንድን ነው? ከምርጫ በኋላ የታሰሩ ሰዎች እጅግ በጣም አሳሳቢ ሆነ። ዛሬም እየተለቀመ ነው፣ ዛሬም እየተያዙ ነው፣ እየታሰሩ ነው ያሉ በምንም ታምር ለምሳሌ ያቶ አበባ እያለ የሚባል ቡር አለ ተቡር ተይዞ ባህር ዳር ታስሮ እየተሰቃየ ያለ እስረኛ ነው። ስለዚህ ና ውሳቸው ኃላፊነታቸው በምርጫው ተወዳዳሪ ነበር፣ በምርጫው የተወካዮች ምክር ቤት ተወዳዳሪ ነበር ተባለ። አሁን ምክንያት ምንድነው? ህዝብ ቀስቅሰሃል፣ ህዝብ አነሳስተሃል። ህዝብ ሊቀሰቅስ ህዝብ ሊያነሳሳት ሱን እንዲመርጠው ሊቀሰቅስ ነበር መብቱ። ግን ይህን አድርገሃል በሚል ነው የታሰረው እና ዛሬ መስጠት ያስፈለገው ምንድን ነው? ስጋት አሳድርብን የበለጡ እንደገና እየታሰሩ ወደ እስር ቤት የሚወረወሩበት ደረጃ ስለሆነ ይህን መግለጫ መስጠት አስፈልጎናል። አቶ አበባው ግን የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ በሚሰጧቸው አስተያየቶች፣ መግለጫዎች ላይ መያድን ጨምሮ ተቃዋሚዎች ታሰሩብን የሚሏቸው አባሎች በፖለቲካ ምክንያት አይደለም የሚታሰሩት። የማንም ፓርቲ አባል ይሁን አንድ ሰው ወንጀል ከሰራ መታሰሩ መጠየቁ አይቀርም የሚል መልስ ነው እንግዲህ ሲሰጡ የሚደመጠው። በተደጋጋሚ የኢትዮጵያ መንግስት ባለስልጣናት፣ እነዚህ አባሎቻችሁ መቶ ሰላሳ ሁለቱ በትክክል በፖለቲካ አቋማቸው ምክንያት ለመታሰራቸው ምንድን ነው የእናንተ ማስረጃ? በጣም ጥሩ ጥያቄ ነው። እኛ የምንለው አንድ ሰው እኮ በሚኖርበት ማህበረሰብ ውስጥ አጥፍቶ በጥፋቱ ቢታሰር እኛም ያንን ሰው የታሰረበትን ሁኔታ እንደግፋለን እንጂ መግለጫ የምንሰጥበት ሁኔታ የለም። ነገር ግን እነዚህ ሰዎች በፖለቲካ አመለካከታቸው ብቻ እየተደረገ ነው ለምሳሌ ቅድም የጠቀስኩት በአማራ ክልል ያሉ ሰዎች በተለያየ ጊዜ ታስረዋል ለፍርድ ቤት አልቀረቡም ይቀርባሉ ብለን አስበን ነበር። አልቀረቡም። እነዚህ ሰዎች ስለዚህ መንግስት ጥፋት አላቸው። ሌላ ነው ጥፋታቸው፣ ከፖለቲካ አመለካከታቸው ውጭ አጥፍተውን ያሰርኳቸው የሚል ከሆነ ወደ ፍርድ ቤት አቅርቦ በዚያኛው ቢያስፈርድባቸው የእኛንም አፍ ሊያዘጋ ይችላል። ግን ይህ አይደለም። ፍርድ ቤት ሲለቃቸው መልሶ ያስራቸዋል። ፍርድ ቤት ነፃ ሲያወጣቸው መልሶ ያስራቸዋል። ፍርድ ቤት ምስክር አምጡ ሲላቸው ምስክር አይቀርቡም። ግን ዝም ብለው ፍርድ ቤት ሲያቀርቡ ያስሯቸዋል። እኛ መንግስት ሰርቀው ሰው ደብድበው ጥፋት አጥፍተው ቢታሰሩ የሀገሪቱ ሕግ ተሽሮ እኛ አባሎቻችን ስለሆኑ አጋርኑ ናቸው ብለን አንልም። ግን እኛ የምናውቀው ሙሉ በሙሉ በፖለቲካ አመለካከታቸው እንደታሰሩ፣ አባሎቻቸው በብዛት የታሰሩት ከአማራ ክልል መሆኑን የመያዱ ፕሬዚዳንት ጠቁመዋል። የዚያን ያህል ባይሆንም በሌሎቹ የሀገሪቱ ክልሎችም የታሰሩ መኖራቸውን አስረድተዋል። የኢትዮጵያ መንግስት ባለስልጣናት ተቃዋሚ ፓርቲዎች በተለያየ ጊዜ ለሚያወጧቸው መሰል መግለጫዎች ምላሽ ሲሰጡ አይታይም። በሀገሪቱ ውስጥ አንድም የፖለቲካ እስረኛ እንደሌለ ግን በተደጋጋሚ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ወደ መጽሔቱ ትንታኔ ሁለተኛ ርዕስ እናልፋለን። ዓለም አቀፍ የፍልሰት ድርጅት አይኦኤም በጦርነት በተበጣጠቀችው የመን ሕገ ወጥ ድንበር ተሻጋሪ ሥራ ፈላጊዎችን አስገድዶ ገንዘብ መዝረፍ ተንሰራፍቷል ይላል። አይኦኤም እንደሚለው ሕገ ወጥ ድንበር አሻጋሪዎች፣ የታጠቁ ቡድኖችና ሌሎች ወደ ሳውዲ አረቢያ የሚፈልሱ መከላከያ የሌላቸው ኢትዮጵያውያንን በማገት ማስለቀቂያ ገንዘብ እያስከፈሉ ነው። የድርጅቱ ማዕከል ከሚገኝበት ጂኒቫ ሊሳ ሽላይን የላከችውን ትዝታ በላቸው ታቀርባለች። ዓለም አቀፍ የፍልሰት ድርጅት አይኦኤም በየመን የእርስ በርስ ጦርነት ውስጥ መግቢያ ያጡ 3500 ኢትዮጵያውያንን ወደ አገር በመመለስ ረድቷል። ከተመላሾቹ ጋር በተደረገ ሰፋ ያለ ቃለ ምልልስ ሕገወጥ ድንበር አሻጋሪዎች ስራ ፍለጋ ወደ ሳዑዲ አረቢያ የሚያመሩ ፈላሾች ላይ ያደረሱትን አሰቃቂ ግፍ መዝግቧል። የዓለም አቀፍ ፍልሰት ድርጅት አይኦኤም ቃል አቀባይ ጆዌል ምንመን አንዳንዶቹ በእርዳታ ሰራተኞች የተመዘገቡ ግፎች እጅግ አስፈሪ ናቸው ብለዋል። የተደራጁ ታጣቂ ድንበር አሻጋሪዎች ሥራ ፈላጊዎችን በመካከላቸው ከወዲህ ወዲያ እያመላለሱና እያዋከቡ ለማስለቀቂያ ገንዘብ የሚያስከፍሉ ይመስላል። የሚያስከፍሉት ደግሞ በነብስ ወከፍ ከሁለት ሺህ እስከ አራት ሺህ የሳኡዲ ሪያል ማለትም ከስድስት መቶ እስከ አንድ ሺህ ዶላር የሚሆን ነው። በዚያ ላይ ሰዎች ይታገታሉ፣ ያሰቃያቸዋል፣ ይቆስላሉ። የአይኦኤም ቃል አቀባይ ምልመን በድርጅቱ የተረዱ ብዙዎቹ ኢትዮጵያውያን ስራ ፈላጊዎች በአገሪቱ በሚካሄድ ጦርነት በአየር ድብደባ ወይንም በጥይት እንዲሁም በታጠቁ ዘራፊ ወንበዴዎች ጥቃት የቆሰሉ ናቸው ብለዋል። ሕገወጥ ድንበር አሻጋሪዎቹ አንዳንድ ጊዜም ወደ ሳኡዲ ጉዞ ላይ እንዳሉ ስራ ፈላጊዎቹን እንደ አዲስ ገንዘብ አብጡ በማለት ይደበድቧቸዋል ብለዋል። በየመን አስጊ የእርስ በእርስ ጦርነት የቀጠለ ቢሆንም ስራ ፍለጋ ወደ ሳዑዲ የሚያመሩ ጎስቋላ የአፍሪቃ ቀንድ ሀገሮች ዜጎች ሀገሪቱን ለማቋረጥ ይሞክራሉ ብለዋል ሚልመን። ይህ ህገ ወጥ አድራጎትም ላለፉት አስር ዓመታት የተለመደ ነገር ግን አሁን የተባባሰ መሆኑን ገልጸዋል። ገንዘብ የሌላቸው ወይንም ዘመዶቻቸው ሊከፍሉላቸው ያልቻሉ ድንበር ተሻጋሪ ስራ ፈላጊዎች እንደሚደበደቡ በጥይት እንደሚቆስሉና ሰቆቃም እንደሚፈጸምባቸው ሚልመን ተናግረዋል። አይኦኤም ወደ አገር ከመለሳቸው ብዙዎቹ ተቃጥለው በጥይት ተመተውና አጥንታቸው ተሰብሮ ሕክምና የሚያስፈልጋቸው ናቸው ተብሏል። የመጨረሻዊ ትንታኔ እርሳችን ደግሞ ይቀጥላል። የደቡብ ሱዳን ወገኖችን ለማደራደር የተዋቀረው ኢጋድ ፕላስ መንግስትንና ተቃዋሚዎችን ሊያግባባ ይችላል በሚል በተዘጋጀው ረቂቅ የስምምነት ሰነድ ላይ ዛሬም ውይይት ቀጥሏል። በረቂቁ ላይ የሚደረጉ አስተያየቶች ስለመኖራቸው የታወቀ ነገር የለም። እስክንድር ዘገባ አለው የማደራደሩን ሂደት እንደ አዲስ የተቀላቀሉት ሀገሮችና ድርጅቶች ረቂቅ ሰነዱን መመልከት የጀመሩት በትናንትናው ዕለት ነው። ሰነዱን ያዘጋጁት ድርድሩን ሲመሩ የቆዩት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ መልክተኞች ናቸው። የትናንትናው ስብሰባ የተጀመረውም መልክተኞቹ ለአዳዲሶቹ የአደራዳሪ ቡድን አባላት ሰነዱን ሲያስረክቡ ነበር፣ ገለጻም አድርገዋል። እናም የደቡብ ሱዳን ግጭት ከተጀመረ ለመጀመሪያ ጊዜ የሰላም ሂደቱን የሚያካሂደው ኢጋድ ብቻ መሆኑ ቀርቶ ኢጋድ ፕላስ ኢጋድ ሲደመር ሆኗል። የማደራደሩን ሂደት የተቀላቀሉት ሀገሮች በአፍሪካ አህጉርና ከአህጉሪቱ ውጭ የሚገኙም ናቸው። አምስት የአፍሪካ አካባቢዎችን የወከሉት ደቡብ አፍሪካ፣ አልጄሪያ፣ ናይጄሪያ፣ ሩዋንዳና ቻድ በቡድኑ ተካተዋል። አሜሪካ፣ ብሪታንያ፣ ኖርዌይና ቻይና ደግሞ ከአህጉሪቱ ውጭ የተወከሉ ናቸው። የአፍሪካ ህብረት፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅትን በአደራዳሪ ቡድኑ ተወክለዋል። በጋራ የሚካሄደው የማደራደር ሂደት ውጤት ሊያመጣ እንደሚችል የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን አብራርተዋል። የተባበረ ጥረት ያስፈልገናል፣ ሀሳባችንን አንድ ማድረግ ያስፈልገናል። ኢጋድ የሚሻውም ያንን ነው። ኢጋድ ፕላስ የሚል መጠሪያ መስጠታችንም ለዚህ ነው። ይህን የተቀላቀላችሁ እያንዳንዳችሁ የምትጫወቱትን ሚና በተመለከተ በምትፈልጉት መጠን ግልጽ አይሆንልን ይሆናል። የተጣለው እምነት ግን ለሁላችንም ግልጽ ነው። በአንድነት ሀሳባችንን አንድ አድርገን ተፋላሚዎች ወገኖች ሰላም እንዲያወርዱ መጣር ነው። ኢጋድና የተጠቀሱት አዳዲስ የአደራዳሪ ቡድኑ አባላት በረቂቅ የስምምነት ሰነዱ ላይ የሚያደርጉትን ውይይት ዛሬም ቀጥለዋል። የደቡብ ሱዳንን ግጭት ያስቆማል የተባለው ዋነኛው የመፍትሄ ሀሳብ በቅድሚያ የሽግግር መንግስት እንዲቋቋምና ከሁለት ዓመት ተኩል በኋላም አጠቃላይ ምርጫ እንዲካሄድ ይጠይቃል። በኢጋድ አደራዳሪዎች የተዘጋጀው ረቂቅ የስምምነት ሰነድ ታዲያ ፕሬዚዳንት ሳልቫኪር ማያርዲት ይህንኑ የሽግግር መንግስት እንደሚመሩ ይጠቅሳል። በሽግግር መንግስቱ ከሚኖረው የሚኒስትርነት ቦታ 53 በመቶውንም የእርሳቸው ወገኖች ይይዛሉ። ተቀዳሚ ምክትል ፕሬዝዳንት የሚሆኑት ደግሞ የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ናቸው። 33 ከመቶ የሚሆነው የሚኒስትርነት ቦታም ለእርሳቸው ቡድን የሚሰጥ ነው። የማደራደሩን ሂደት እንደ አዲስ የተቀላቀሉት ሀገሮች እና ድርጅቶች በዚህ ረቂቅ የስምምነት ሰነድ ላይ ያላቸው አቋም አልታወቀም። በረቂቅ ሰነዱ ላይ ሊደረጉ የሚችሉ ማሻሻያዎች ስለመኖራቸውም ግልጽ አይደለም። የደቡብ ሱዳን መንግሥትና ተቃዋሚዎቹ ለዚህ ስብሰባ አልተጋበዙም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበ ናቸው። አሁን ኢትዮጵያውያን በአሜሪካ ሰሎሞን እስከምጠይቀኝም አልጠብቅ ዛሬ ስለ ኢትዮጵያዊነት ውርስና ቅርስ ማህበረሰብ ነው የማቀርበው። ይህ ትርፍ አልባና የኢትዮጵያን ውርስና ቅርስ ታሪክና ባህል በተለይ ለወጣቱ ትውልድ ለማስተላለፍ እንደተቋቋመ የሚነገርለት ድርጅት በመጪው እሁድ አምስተኛ ዓመት በዓሉን ያከብራል። የዘንድሮውን በዓል መታሰቢያ ያደረገው በሊቢያ እና በደቡብ አፍሪካ በአሸባሪዎች ህይወታቸውን ላጡ ወገኖች ነው። እና በዓሉ በአጠቃላይ ምን ምን መልክ አለው? የዘንድሮ አምስተኛ ዓመት በዓል ምንድን ነው እሱ የያዘው ለህዝቡ የሚያቀርበው፣ የሚለውን ለህዝብ ግንኙነቱ ለካሌ አቅርቤ የነበረ መልስ ይሰጠናል። እሺ፣ የዚህ የአምስተኛው ዓመት ክብረ በዓላችን የሚውለው የዚህ የፊታችን እሁድ ጁላይ ሀያ ስድስት ሁለት ሺህ አስራ አምስት ቀን ነው። በዚህ በፈረንጆቹ አቆጣጠር ከአስራ ሁለት ሰዓት የሚጀምሮ ወይም ከቀኑ ስድስት ሰዓት ጀምሮ ፕሮግራማችን ይደረጋል ማለት ነው። ሙሉ ቀን የሚሆነው የአንድ ቀን ፕሮግራም ነው ያደረግነው። ከዚህ በፊት ሁለት ሶስት ቀኖች ነበር የሚኖሩም ፕሮግራሞች ከአርብ ጀምሮ እስከ እሑድ፣ በአሁኑ በአንድ ቀን ብቻ ነው ያደረግነው። ይህን ያደረግንበት ምክንያት የሰሜን አሜሪካ እግር ኳስ ዝግጅት አሁን በቅርቡ ነበር በዚህ በዋሽንግተን ዲሲ አካባቢ የተካሄደው ከዛም አልፎ ሌሎችም ዝግጅቶች ስለነበሩ ነው ማህበረሰቡ በወጪም በድካምም በጊዜ የሚደከመበት ስለሆነ የእኛም ፕሮግራም ለመታሰቢያነት ብቻ እንዲውል ለአንድ ቀን እናደርገው በሚል ከዛን በማገናዘብ ያደረግንበት ሁኔታ ነው ያለው። ያው የኢትዮጵያዊነት ርስና ቅርስ ማህበረሰብ የሚታወቀው ትልቁ አላማችን ወይንም ደግሞ በዚህ በእንግሊዝኛው ሞቶ የሚባለው በህፃናት ነው። በህፃናት ላይ ያተኮረ ወይም በወጣቶች ላይ ያተኮረ ፕሮግራም ነው ሁ የምናደርገው እና ማህበራችን አላማው በዚህ ሀገር የተወለዱ እና ወይንም በልጅነታቸው የመጡ ኢትዮጵያውያንን ወጣቶችን እያስተማሩ ስለ ባህላቸው ስለ ታሪካቸው እንዲያውቁ ማድረግ ነው። ይህንን ደግሞ እንዲያውቁ የምናደርገው በተለያዩ አይነት ትምህርታዊ መንገዶች በግጥም በመዝናኛ፣ በተለያዩ ነገሮች ቋንቋቸውንና ባህላቸውን ኤግዚቢሽንን በመጨመር የምናደርጋቸው ነገሮች ነበሩ ከዚህ በፊት። በዘንድሮም ተመሳሳይነት ያለው ነገር አለ። መዝናኛዎች አሉ፣ በባህላዊና በዘመናዊ ሙዚቃ የሚኖሩ ተዋዛዋዦች። እነዚህ ተዋዛዋዦች በዚሁ በዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ አካባቢ ያሉ መለስተኛ ሁለተኛ ደረጃ ትምህርት ቤት እና የሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። በአሜሪካዊ ቶማስ ያንግ በሚባል የሰለጠኑ ናቸው። ምናልባት ቶማስ ያንግን በደንብ ለማያውቁት ኢትዮጵያውያኖች በጣም የታወቀ ከትልልቅ የኢትዮጵያን ተዋዣዋዦች በዚህ በዋሽንግተን ዲሲ አካባቢ የኢትዮጵያን ዳንስ ተምሮ በጣም ከሚታወቁ ታዋቂ ከሚባሉ ጋር የሚወዛወዝ ተወዛዋዥ ነው። የኢትዮጵያን እስክስታ ማለት ነው። የኢትዮጵያ ዳንስ ሳይሆን የኢትዮጵያን እስክስታ፣ የኢትዮጵያን ጨዋታ፣ የባህላዊ ሙዚቃዎችን ሁሉንም ጨምሮ፣ በትግርኛውን፣ አማርኛውን፣ ኦሮምኛውን፣ ወላይታኛውን፣ ሶማሌኛውን የማያውቀው የለም። ሁሉንም ነው የሚያስተምራቸውና እሱ ይኖረናል። ግጥሞች ይኖራሉ። በተለይ ግን የዘንድሮውን ፕሮግራም ትንሽ ለየት የሚያደርገው ምንድን ነው? በሊቢያ የክርስቲያን ወገኖቻችን የሆኑ ኢትዮጵያውያኖች በአይሲስ በሚባል የተገደሉበትና እና በጣም በዘግናኛ ሁኔታ፣ እንደዚሁም ደግሞ በደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያኖች ዜጎቻችን ተደበደቡበት በእሳት የተካተሉበት እና የሞቱበት ስለሆነ ይህንን ቀን ታሳቢነት አድርገን መዋል አለብን ስላለን ለዚህ ትልቅ የመታሰቢያ ፕሮግራም አዘጋጅተናል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ከኢትዮጵያ ወንጌላዊት ቤተክርስቲያን፣ ከካቶሊክ ቤተክርስቲያን እና እንደዚሁም ከኢትዮጵያ የሙስሊም መስጊድ ጋር በመተባበር የተዘጋጀ ነው። ይሄ ፕሮግራም የጸሎት ፕሮግራም ይኖረዋል። የራሱን የቻለ የግጥም ፕሮግራም፣ የመዝሙር ፕሮግራም ይኖረዋል። ጸሎት ያደርጋሉ። ከዛ ባሻገር በየራሳቸው ደግሞ የሚሰማቸውን ስሜት ሃይማኖታዊ በሆነ ግጥም ጽፈው ለእነዚህ ለሞቱትና ለተጎዱ ተጎኖቻችን የሚያቀርቡት ጽሁፍ አለ። እንደዚሁም ደግሞ ልክ እንደየ ሃይማኖቶቻቸው መዝሙሮቻቸውን ያቀርባሉ ማለት ነው። አቶ ካሌብ የዘንድሮ በዓል አንድ ቀን እሁድ ብቻ ነው ብለዋል። እንዲያው ከዚህ ቀደም ካየሁት ልምድ ሶስት ቀን ታረጉ ነበረ። ለአሁን ለመጀመሪያ ጊዜ ነው አንድ ቀን የምታረጉት። ሶስት ቀን በምታረጉበት ጊዜ እንግዲህ በእውነት ለመነጋገር አንዳንዴ ይበዛና ቀኑ ዝግጅቶቻችሁ የሚያንሱበት ሁኔታ በግልጽ ታይቷል። ምናልባት ወደ አንድ ቀን መሰብሰባችሁ ከዛ አንጻር የሚደገፍ ይመስለኛል ከዛ የመጣ የሆን እንደው አንድ ቀን ማረጋችሁ በግልጽ እናውራ ካልን በግልጽ እናውራ ካልን እንዳልክ በእርግጥ ከዚህ በፊት የነበሩ ክስተቶች አሉ። ሶስት ቀን ፕሮግራማችንን አድርገን ምናልባት ያንን ለመምናት የሚቸገር ይሆናል። ግን በጣም የሚገርመው ደግሞ ሶስት ቀን አድርገን ያሰብናቸውንም ፕሮግራሞች ከልብሳና ደርሱ የምንተውበታለን። ትልቁ ምክንያት ምንድን ነው? ኢትዮጵያውያኖች አንዳንዴ ያው በሰዓት አይገኙ ሰዓት ጠብቀው ሲገኙ ድረስ ፕሮግራማችንን በመጨረሻ የምንቆራረጥበታለን። የዘንድሮውን ግን ከዛ አንጻር በማየት አይደለም። ትልቁና መሰረታዊ ያደረግነው ነው ምንድን ነው? በዚህ በዋሽንግተን ዲሲ አካባቢ ብዙ ፕሮግራሞች በዝተዋል፣ እና ወደፊትም ደግሞ አሉ አሁን በዚህ በያዝነው የበጋው ወቅት ነው። የበጋው ወቅት ገና አላለቀም። ወደፊት እስከ ኢትዮጵያ መስከረም እስከሚጠባ ድረስ ብዙ ዝግጅቶች ስላሉ ያንን ታሳቢነት ውስጥ በማስገባት ኢትዮጵያውያኖችን በወጭም በጊዜ ማናጨናንቅም ከሚለው ትልቁ ምክንያታችን ያንን ይመስላል። መልካም ነው። ጥፍጥ ብሎ ቅልብጭ ባለ ሁኔታ ማለቁ በጣም የሚደገፍ ነው። እኔ በግል እንዳልኮ ከዚህ ቀደም ስለተከታተልኩት እንደዛ ብዙ ፕሮግራም ሳይኖር ከመንዛዛት በአንድ ቀን መቀላጠፉ መልካም ነው። ሌላው ሁልጊዜ እንደሆነ ብዙ ሰውም ያሳስበዋል። እኔ ብቻ አይደለሁም። የኢትዮጵያውያን ባህል የሚታይበት የኢትዮጵያውያን የተለያየ ዝግጅት ሲቀርብ የማይቀር ነገር ሙዚቃ ነው። ብዙውን ሰዓት የኢትዮጵያ ቀን ተብሎ ሙዚቃ የኢትዮጵያ ባህል ተብሎ ሙዚቃ የኢትዮጵያ ባህል ወይም የኢትዮጵያ መገለጫ ዘፈን ወይም ሙዚቃ ብቻ አይመስለኝም እና ብዙ ጊዜ በዛ መጥፋቱ። እኔ የሙዚቃውን መቃወሚያ አይደለም። ኪነ ጥበብ ነው። የሚደገፍ ነገር ነው ግን አንዱ ነው። አሁን ለወጣቶች ቶማስ ያንግ በጣም ጎበዝ የሙዚቃ ሰው ነው። በተለይ እስክስታ በጣም ጠንቅቆ የሚያውቅ ቅድም እንደተባለው የኢትዮጵያን የብዙዎቹን ብሔረሰቦች እስክስታ የሚያውቅ ነው እና ወጣቶችንም እንደሚያሰለጥን አውቃለሁ። ጎበዝ ሰው ነው። በዛ ብቻ ከተገደብን ግን ኢትዮጵያን በደንብ እንገልጣታለን ወይ? ይሄ ወጣቱ ትውልድ ኢትዮጵያን በስክስታ ብቻ ሊያውቅ ይገባል ወይ? ለወጣቱ አእምሮ በሚመጥም መልክ የተለያዩ ስነ ጽሁፎች፣ ታሪኮች በንባብ መልክ ወይም ደግሞ አንድ የታሪክ ሰው ተጋብዞ በትንሹ ነገር የሚያስረዳበት እንዲህ እንዲህ አይነት ነገር ቢደባለቅ የኢትዮጵያን ባህልም ሆነ ቅርስ ይገልጣል የሚል እምነት አለኝ እኔና ታስቡበታላችሁ ለአሁኑም ብቻ አይደለም ለዘለቄታውም። በእውነቱ በትክክል ጥሩ ጥያቄ ነው ያነሳው አዲሱ። ማሰብ ብቻ ሳይሆን በተግባርም ያደረግናቸውን ነገሮች በምሳሌ አንዱ ለሶስት እየ ልጠቅሳቸው እችላለሁ። እንዳልከው የኢትዮጵያ ባህሎች የሚገለጹት በሙዚቃ ባህላችን ብቻ አይደለም። አንዱ ምግብ ነው። አለባበስ አለ፣ ሃይማኖታችን አለ፣ ቋንቋችን አለ ብዙ ነገር አለ ሊገለጽባቸው የሚችሉት። ከምንም በላይ ደግሞ ታሪካችን አለ እና የኢትዮጵያ ንጥርስና ቅርስ ማህበረሰብ ሁል ጊዜ እነዚህን ነገሮች ፎከስ አድርጎ በትንሹም ሆነ በትልቁ ለማካተት ይሞክራል። ከዚህ በፊት ለምሳሌ አሁን አርቲስት ለማጉያን በጣም የታወቁ ቀደምት የነበሩ ሰዓሊ ናቸው። እሳቸውን ጋብዞ አምጥቶ እሳቸው ስዕላቸውን አቅርበው የተለያየ ምስሎቻቸውን አቅርበው ነበር። ከዛ ባሻገር ደግሞ ፕሮግራማችን የሶስት ቀን በሚሆንበት ሰዓት ላይ ሁል ጊዜ አንዳንዴ የግጥም ውድድሮች ሁሉ እናደርጋለን። አስቀድመን ለወጣቶች ሁሉ ልከን በአማርኛ ሁሉ እንዲወዳደሩ ምና የሚያደረግባቸው ጊዜያቶች አሉና ከዚህ በፊት እንደውም በአማርኛውን የሚወዳደርልን ወጣቶች አተን በእንግሊዝኛው ይሁንና በሚቀጥለው ወደ አማርኛ እንሄዳለን። እስከምንንበት የደረስንበት አለና ይህን ሁሉ ያካተትንበት ነገር አለ። በዋሽንግተን ዲሲና ሜሪላንድ፣ ቨርጂኒያ ብቻ ያሉ ሳይሆን ከሌላም ስቴት መጥተው ግጥሞችን ያነባሉ። ባለፈው ከካሊፎርኒያ ሁሉ መጥተዋል። ሙዚቃ የሚጫዋቱ ካሊፎርኒያ ሁሉ መጥተዋል። የልብስ ትርኢት አድርገን ነበር። ትርኢት ሁሉ አድርገን ነበር። የባህላዊ ልብስ እና በወጣቶችና በሕፃናት ተደረገ። ይሄ ወጣቱ ላይ ትልቅ ነገር ነው የሚቀርጠው በጭንቅላታቸው ላይ ብዙ ነገር ተቀርጾ ነው የሚመለሱት እና እናደርጋለን እናካትታለን። ምግቡ ደግሞ ያው እንዳለ እና እንደተጠበቀ ነው። አሁንም በሜዳው ላይ ባህላዊ ምግቦችና መጠጦች ይኖሩናል እና መጠጦች ስል ግን ምናልባት ባህላዊ ሲባል ህብረተሰቡ እንዴት ነው? ጠላ ጠጁ ሳይሆን ስለማይፈቀድ ውሃና ለስላሳ መጠጦች ይኖሩናል። መልካም ነው። እንደው በዚህ በባህላዊው በምግቡ ሆነ በሌላው ነገር ቅድም አይፈቀድም አሉ እንጂ ጠላ ቢኖር በእውነቱ፣ አንደኛው በቅድሚያ መጭን የነበርኩ ጠላ አፍቃሪ ወይም ማጥናቂ ስለሆነ እንደመሆኑ መጠን መልካም። እንግዲህ ሲፈቀድ እንጠብቃለን። እስከሚፈቀድ ከባህሉ በኋላ ደግሞ እንገናኛለና እግዚአብሔር ይስጥልኝ። እሺ፣ አቶ አዲሱ ሰጠህንም ጊዜ እንደዚሁም ደግሞ ወንድማዊ ለሆነ ጠቃሚ ምክርም ለለገስከን ሁሉ ከልብ በኢትዮጵያዊ ቅርስና ቅርስ ማህበረሰብ ስም ከልብ አመሰግናለሁ። እሺ፣ ደህና ዋል ወደ ቀጣዩ የረቡዕ መደበኛ ፕሮግራም እንተላለፋለን ዲሞክራሲ በተግባር የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በኢትዮጵያ የሁለት ቀናት ጉብኝት ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ዓለም አቀፍ የሲቪክ ማኅበረሰቡ በሀገር ውስጥና በውጭ አገሮች የሚኖሩ ኢትዮጵያውያንና የፖለቲካ ተቃዋሚዎች ተቃውሞ እያሰሙ ነው። ጉብኝቱ ጨቋኝ ላሉት የኢትዮጵያ መንግሥት ይበልጥ ዕውቅና ይሰጣል ሲሉም ይከራከራሉ። የዛሬውን ጨምሮ በርካታ ታዋቂ ድርጅቶችና ግለሰብ ባለሙያዎች ለፕሬዝዳንቱ ግልጽ ደብዳቤዎች ልከዋል። ሰሎም ክፍሌ አንዳንዶቹን ይመለከታል። ደብዳቤውን የጻፉትን አንድ ሁለቱንም አነጋግሯል። ሂዩማን ራይትስ ዋች ዛሬ ጠዋት ይፋ ያደረገውን ጋዜጣዊ መግለጫ አላስቀድም። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በኬንያና ኢትዮጵያ የሚያደርጉትን ጉብኝት አጋጣሚ ሁለቱ ሀገሮች የሰብአዊ መብቶች አያያዛቸውን እንዲያሻሽሉ ለመጠየቅ ሊጠቀሙበት ይገባል ይላል መግለጫው። 14 መንግሥታዊ ያልሆኑ ድርጅቶችና ባለሙያዎች በዛሬው ዕለት ለኦባማ በላኩት ግልጽ ደብዳቤ ላይ የተመሠረተ ነው። ፕሬዚደንት ኦባማ ወደ አፍሪካ ጉዞ የሚጀምሩት ነገ ሐሙስ እንደሚሆን ይጠበቃል። የኬንያና ኢትዮጵያ መንግስታት የብሔራዊ ጸጥታ ጥበቃን እንደ ምክንያት በመጠቀም ራሳቸው የፈረሙትን ዓለም አቀፋዊ ድንጋጌ መጣስ ብቻ ሳይሆን ሽብርተኝነትን ለመዋጋት የተያዙ ጥረቶችንም እየጎዱ ናቸው ይላል። ኬንያና ኢትዮጵያ የዩናይትድ ስቴትስ ጠቃሚ ሸሪኮች ቢሆኑም አሳሳቢ ጉዳዮች ቀዳሚ የመነጋገሪያ አጀንዳው እንደሚሆን ተስፋ እናደርጋለን ሲልም ደብዳቤው ይገልጻል። እርግጥ ሁለቱም ሀገሮች በትክክል የደህንነት ስጋት ቢኖርባቸውም ባለሥልጣናቱ የሲቪክ ማኅበረሰቡንና መገናኛ ብዙሃኑን ለማፈን የሚወስዷቸው እርምጃዎች ግን ያሳስበናል ሲሉ ዐሥራ አራቱ መንግሥታዊ ያልሆኑ ድርጅቶችና ግለሰብ ባለሙያዎች ለፕሬዚደንት ባራክ ኦባማ የጻፉት ግልጽ ደብዳቤ ያትታል ቢላል የኢትዮጵያውያን ሙስሊም ማህበረሰብ በዳላስ ቴክሳስ፣ በበኩሉ ለዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በጻፈው ደብዳቤ በአጠቃላይ በሀገር ውስጥ በሙስሊሞች ላይ የሚደርሰው ጭቆና የራሱን የሀገሪቱን ሕገ መንግሥት የሚጻረር መሆኑን ያብራራል። አቶ ኢስማኤል ሙደስር በማህበረሰብ ውስጥ የህዝብ ግንኙነት ኃላፊ ናቸው። በአጭሩ የደብዳቤውን ይዘት ገልጸውልኛል። አመሰግናለሁ አቶ ሰለሞን። ያው ደብዳቤ ሁላችሁን እንዳያችሁት በአጠቃላይ በኢትዮጵያ ሙስሊሞችና እንዲሁም ደግሞ በሌሎችም ጋዜጠኞችም ይሆን አላግባብ በታሰሩ ዜጎቻችን ላይ የሚፈጸመውን አላግባብ ሁኔታ የሚጠቅስ ነው፣ ለፕሬዚዳንት የላክ ነው። በአጠቃላይ እነዚህ በተለይ የኢትዮጵያ ሙስሊሞች ከሶስት ዓመት አንስቶ እስካሁን ድረስ በፍርድ እጦትና እንዲሁም ደግሞ በአጠቃላይ ህዝቡ ወክለዋቸው በአነሱ ጥያቄ ብቻ ምንም ጥፋት ሳይኖርባቸው ወንጀለኛ እንደተባሉ የሚገልጽ ነው። እንዲሁም ደግሞ ይሄንን የፕሬዚዳንቱ ጉዞ ካደረጉ አልቀረ ምናልባት ኢትዮጵያ ውስጥ ያለውን የዚህ የሰብአዊ መብት ጥሰትም ይሁን አንዳንድ አላስፈላጊ የሆኑ በመንግስት አካላት የሚፈጸሙ ተግባራቶች አይተው የሚመለሱ ከሆነ ምናልባት ለዛ ጉዳይ እውቅና ሰጥተው እንደሚቆጠር ለማስገንዘብ ሞክረናል ደብዳቤው ላይ እንዲሁም ደግሞ በተጨማሪ ከዚህ በፊት አፍሪካ ሀገሮች በመሄድም እንዲሁ ጋና ላይ ትልቅ ንግግር ያደረጉበት ሁኔታ አለ። የአፍሪካ መሪዎች ትልቅ መንግስት እንደማያስፈልገውና ጠንካራ የሆነ ኢንስቲትዩሽን ወይ ደግሞ ጠንካራ የሆነ አመራርንት እንደሚያስፈልጋቸው የገለጹበት እሱንም ራሳቸው ለማስታወስ ሞክረናል እዛው ደብዳቤው ላይ በተጨማሪ እንዲሁም የእነዚህ መፍትሄ አፈላላጊ ኮሚቴዎች ጠበቆች ላይ የተወሰደውም ያለ አግባብ እርምጃ እሱንም ለማንሳት ሞክረናል። አቶ እስማኤል ሙደስርን አመሰግናለሁ። የኢትዮጵያውያን ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ህብረት በዋሽንግተን ዲሲም አሁን ቅርብ ጊዜ ለፕሬዝደንቱ በተመሳሳይ የላከውን ደብዳቤ አድርሶናል። የኢትዮጵያ መንግስት በሃይማኖት ጣልቃ እንዳይገባ፣ መሪዎቹን ያለአንዳች ተጽዕኖና ጣልቃ ገብነት ራሱ እንዲመርጥ እንዲሁም አወልያ ኮሌጅ እንዲከፈት ይጠይቁ ዘንድ ፕሬዝደንቱን በደብዳቤው ጠይቋል። ከፖለቲካ ነጻ በሆነ መንገድ ለህዝቦች የሰብአዊ መብቶች መከበር እታገላለሁ የሚለው ኤች አር ኤል ኤች ኤ ወይም የሰብአዊ መብቶች ሊግ በበኩሉ ዛሬ በኢትዮጵያ በፖለቲካ ምክንያት ግድያዎች፣ ጠለፋና ሰዎች የደረሱበት መጥፋት የተለመደ ሆኗል። ያለ ፍርድ ቤት ማዘዣ የጅምላ እስራት ይፈጸማል። ወህኒ ቤቶች አሰቃቂ ናቸው፣ ድብደባም ይካሄድባቸው ይላል። የትምህርት ስርዓቱ አድሏዊ ነው። ስራ ለጥቂት ተመራጮች ይሰጣል፣ ሌላው እድሉን አያገኝም። በመሆኑም የሶሻል ቀውሱ በየዕለቱ እየበረታ በመሆኑ መፍትሄ ይገኝለት ዘንድ ኦባማ ከመሪዎቹ ጋር ሲገናኙ ሊነጋገሩበት ይገባል ብሏል። ወደ ሳን ቤርናርዲኖ ካሊፎርኒያ እንሂድ። ፕሮፌሰር አለማየሁ ገብረ ማርያምን አግኝቻለሁ። እርሳቸው ለፕሬዝደንት ባራክ ኦባማ የጻፉት ደብዳቤ ሰፋ ያለና በዝርዝር የቀረበ ነው። 17 ገጾች አሉት። ፕሬዚደንቱ ከኢትዮጵያ ባለሥልጣናት ጋር ሲገናኙ የሚያነሷቸው ነጥቦች ሳይታወቁ ለምን ከወዲሁ ተቃውሞ አስፈለገ? የሚል ጥያቄ ማንስቸባቸዋለሁ። በቅድሚያ ግን ደብዳቤው ለምን ተጻፈ፣ ዓላማውስ ለሚለው ይመልሳሉ። አመሰግናለሁ፣ የአሜሪካ ድምፅ ስለጋበዛችሁኝ። እንግዲህ እኔ ሰፋ ያለ ደብዳቤ ነው የጻፍኩት ወደ አስራ ሰባት ገጽ ይሆናል። ዋናው ጭብጡ ግን እንደሚከተለው ነው። በዛሬ ስድስት ዓመት ሐምሌ፣ ፕሬዚደንት ኦባማ አክራ በሄዱ ጊዜ አንዳንድ የተናገሩት ነገሮች ነበሩ። ምንድን ናቸው እነዚህ? የታሪክ ከአፍሪካ ሕዝብ ጋር ነው የቆመው ስልጣን ኮርቻ ላይ የተፈናጠጡት መሪዎች ጋር አይደለም። አፍሪካ የሚያስፈልጋት በአሁኑ ጊዜ ሀይለኛ መሪዎች አይደለም፣ ጠንካራ ተቃውማት ነው። ብልጽግና ከመልካም አስተዳደር የሚመጣ ነው። ይህ ደግሞ አፍሪካ ውስጥ አንዱ ያልተገኘ ነገር ነው ብለዋል። ከዛ ላይ ደግሞ ህግ በላይነት የሌለበት ሀገር ማንም ሰው መኖር አይፈልግም። የሙስና፣ የሀይል አገዛዝ መቅረት አለበት በአፍሪካ ውስጥ ብለዋል። በተለይም ደግሞ የህዝብ ድምፅ እየሰረቁ ስልጣን ለመቀመጥ አይቻልም ብለው ነበር። የዛሬ ስድስት ዓመት እንግዲህ እኔ ደብዳቤ ጭብጡ እዚህ ላይ ምንድን ነው? በአሁኑ ጊዜ ስድስት ዓመት በኋላ ወደ ኢትዮጵያ በሚሄዱበት ጊዜ ያኔ ያስፈራሩን ነገሮች የተከሰቱባት ሀገር ነው ሀገር ናት ነው የሚለው እንዴት ማለት የህዝብ ድምጽ ይሰረቃል። በአሁን ባለፉት ወራት ውስጥ መቶ በመቶ አሸነፍን አለ። በስልጣን ላይ ያለው አገዛዝ የህግ በላይነት እንደሌለ በብዙ መንገዶች ያስመስክሯል። ዜጎች አለግ ይታሰራሉ፣ ይጉላላሉ ጠንካራ ተቋማት እንደሌሉ በብዙ ነገር ታውቋል። በሙስናና የመሳሰሉ ነገሮች ተስፏል። ስለዚህ የእኔ ዋናው የደብዳቤ ጭብጦች እነዚህ ላይ እየተመሰረተ ነው። አላማው እንግዲህ አላማው በአጭሩ ልግለጠውና ምንድነው እኔ የጠየቅኳቸው ብዙ ነገር አይደለም። አንደኛ ሪዮጥ ዓለሙን በግል ጠርተው ያነጋግሯት ነው። ምክንያቱም እሷ በአሜሪካ ነገር ለምሳሌ ሮዛ ፓርክ የተባለች ታላቅ የሰብአዊ መብት አጋይ ናት፣ በእኔ አስተያየት ሪዮት ዓለሙ የኢትዮጵያ ሮዛ ፓርክ ስለሆነች ያነጋግሯት። ወጣት ልጅ ናት። የወጣቶችን መንፈስ ታስተጋባለችና ያነጋግሯት ነው። ሁለተኛ በስለ ፖለቲካ እስረኞች ጋዜጠኞች፣ እነስክንድር ነጋ፣ ውብሸት ታየ፣ ተመስገን ደሳለኝ፣ ጦማርያን ዘጠኝ እና ባህለስታ ወጣቶች፣ የሙስሊም ሰብአዊ መብት ተሟጋቾች፣ በጠቅላላ ያሉትም ስለ ፖለቲካ እስረኞች ያነጋግሯቸው ያለውን አገዛዝ አነጋግረው እነዚህ ንጹሀን እንዲፈቱ ይጠይቋቸው ነው። በሌላ ደግሞ የጠየቅኳቸው ከኢትዮጵያ ወጣቶች ጋር ተገናኝተው ይናገሩ ነው። ምንድን ነው ስለ ህይወታቸው ስለ አናኗራቸው ተመችቷቸው አድሮይ፣ ምንድን ነው የሚፈልጉት፣ ትልማቸው ምንድን ነው፣ ወደፊት ምን ማድረግ ይፈልጋሉ? እነዚህ ነገሮች ከወጣቶች ጋር የግዴታ ግዴታ መነጋገር አለበት። ምክንያቱም የኢትዮጵያ ህዝብ ከመቶ ሰባ ወጣቶች ናቸው፣ ከሰላሳ አምስት በታች ናቸው የሚል ነው በዛ ላይ ደግሞ ያለፈው አመት መስከረም ላይ አሁኑ አገዛዝ የህዋት መሪዎች ጋራ ዋይት ሀውስ ሲመጡ አንድ የተናገሩት ነገር ነበር። ይህ ምንድን ነው? ስለ መልካም አስተዳደር፣ ስለ ሰብአዊ መብት፣ ስለ ማህበረሰብ ድርጅቶች አሰራሮች አነጋግራቸዋሉ ብለው ተማጥነው ነበር ቃል ሰጥተውን ነበረ እና ሳያነጋግሯቸው ነው የሄዱት። አሁን በሚሄዱበት ጊዜ ስለ እነዚህ ነገሮች ስለ መልካም አስተዳደር፣ ሰብአዊ መብት ማህበረሰብ ድርጅቶች እንዲሰሩ እንዲያነጋግሯቸውና ለእነዚያ ደግሞ መፍትሄዎች እንዲፈልጉ ጠይቄያቸዋለሁ። ፕሮፌሰር አለማየሁ አንድ ጥያቄ ላክል እናበቃለሁ። ፕሬዚደንት ኦባማ ከኢትዮጵያ ባለስልጣናት ጋር ሲገናኙ ምን ምን እንደሚነጋገሩ ሳይታወቅ ለምን ከወዲሁ ተቃውሞ አስፈለገ ለሚሉ ወገኖች ምን ምላሽ አለሁት? አብዛኛውን ጊዜ ምንም አዲስ ነገር ሊያመጡ አይችሉም ነው። እስከ ዛሬ ስድስት ዓመት ያላ ያደረጉትን አሁን መጥተው አዲስ ነገር ያመጣሉ ብለን አንገምትም ነው። ከአሁኑም በፊት የተናገሩት አንዳንድ ነገሮች አሉ። አሸባሪዎች በኩል የኢትዮጵያ አገዛዝ ይረዳናል እና በእነሱ እንደግፋለንም የሚል ብዙ አይነት ነገሮች ተናግረዋል። ለእኔ ይመስለኝ ግን በአጭሩ የትሩፋት ወይንም የለጋሲ ጉዳይ ነው። ሁለት ዓመት ነው የቀራቸው፣ እንደውም ከዛ ያንሳል። አፍሪካ ሄደው ያን ሁሉ ተናግረው ታሪክ ይፈርጃቸዋል ብሎ የሚያስቡ ይመስለኛል። አንደኛውም ደብዳቤ ላይ ጠቀስኩት ይሄ ነበረ በህሊናው ፊት ቆሞ ይሄ በሚያዩት ጊዜ ራሱን መጠየቅ ያለበት ነገር አንድ ነገር ነው ብዬ ነው ያልኳቸው። ምንድን ይሄኛው እኔ ለአፍሪካ እንደዛ ተናግሬ ስለ ሰብአዊ መብት፣ ስለ መልካም አስተዳደር እነዚህን ነገሮች ተናግሬ ያደረግኩት ነገር አለ ወይ? ስምንት ዓመት ስልጣን ላይ ሆኜ አንድ ነገር ለአፍሪካ እነዚህ ነገሮች እንዲሻሻሉ አድርጌያለሁ ብለው ራሱን በሚጠይቁበት ጊዜ ይሄ ራሱን በራሱ ህሊና ራሱ ስለሚፈርጁት ይህንን ነገር ያስቡበት ነው እንጂ ሰው እንደሚናገረው በሙሉ የታወቀ ነው። እስካሁን ምንም ለሰብአዊ መብት በመካመሰሪ ያደረጉት ነገር በጣም አነስተኛ ስለሆነ እኔ እንደሚመስለኝ እሳቸው አሁን ያላቸው ጥረት ና ምናልባት አንድ ነገር ሊያሻሽሉ ይችላሉ ብዬ የሚገምተው በዚህ ምክንያት ነው። ትሩፋቴ ምን ይሆናል የሚል ጥያቄ ስለመጣና ታሪክ እንዴት አድርጎ ይዳኘኛል የሚለውን ሀሳባቸው ላይ የሰመጠ ይመስለኛል። ፕሮፌሰር አለማየሁ ገብረ ማርያም ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ኦቦክ ኦኬሎ አኩዌ የሀያ አምስት ዓመት ዕድሜ ያለው የአኟዋክ ብሔረሰብ አባል ነው። ከሁለት ዓመት በፊት ነው ከጋምቤላ ወዲህ ወደ ዩናይትድ ስቴትስ የመጣው። በኦክላንድ ኢንስቲትዩት አቅራቢነት ለፕሬዚደንቱ በጻፈው ደብዳቤ ከእህቱ ጋር ሸሽቶ ኬንያ ስደተኞች ካምፕ ከቆየ በኋላ ዛሬ ቤቴ በሚላት ዩናይትድ ስቴትስ መኖር በመቻሉ ደስተኝነቱን ይገልጽና በችግር ምክንያት ወደ ኋላ የቀሩ ወላጅ አባቱን ሲመለሱ ይዘውለት እንዲመጡ ፕሬዚደንት ኦባማን ተማጽኗል። አባቱ ቀድሞ የጋምቤላ አስተዳዳሪ እንደነበሩና ሸሽተው የወጡት እንደ አውሮፓን ዘመን አቆጣጠር በ2003 ዓ ም የጅምላ ግድያ ሲካሄድ መሆኑን ሆቦክ ኦኬሎ በደብዳቤው ገልጿል። የተከሰሱትም በጸረ ሽብር ሕግ መሆኑን አብራርቷል። ዛሬ እስር ላይ ይገኛሉ ብሏል። በዚሁ ላብቃ። አድማጮች ጠቅላላ ዝግጅቶቻችንን ለማብቃት ልዩ ቅንብር አለን። በደቡብ ክልል በጋሞጎፋ ዞን ከአራት በመቶ በላይ አርሶ አደሮች በህጋዊ መንገድ የተሰጣቸውን መሬት ተነጠቁ ሲል መንግሥታዊ ያልሆነው የሰብአዊ መብቶች ጉባኤ በቅርቡ ይፋ ባደረገው መግለጫ አስታውቋል። ሰመጉ ባለፈው ሳምንት መገባደጃ ያወጣውን የጥናት ዘገባ በጊዜው በዜና ዘግበናል። መግለጫውን የተንተራሰ ዝርዝር ዘገባ የሚመለከታቸውን የድርጅቱን ባለሥልጣናት አነጋግረን ለማቅረብ በገባኑ ቃል መሠረት ሊቀመንበሩን አቶ ብዙአየሁ ወንድሙን ጠይቀናል። አሉላ ከበደ ነው አቶ ብዙአየሁ ያነጋገራቸው። በደቡብ ክልል በጋሞ ጎፋ ዞን ከአራት መቶ በላይ አርሶ አደሮች በህጋዊ መንገድ የተሰጣቸውን መሬት ተነጠቁ ይላል ድርጅታችሁ የሰብአዊ መብቶች ጉባኤ ባለፈው ሳምንት መገባደጃ ያወጣው መቶ ሰላሳ አምስተኛው ልዩ መግለጫችሁ በአርባ ምንጭ ዙሪያ ላንቴ ቀበሌ በአካባቢ አስተዳደር ተፈጸመ ባለው በዚህ መብት ጥሰት የይዞታ ማረጋገጫ ያላቸውንና ግብር ሲከፍሉ የቆዩበት የእርሻ መሬት እንደተነጠቁ ነው፣ የ436 አርሶ አርሶአደሮችን ስም ዝርዝር ይዘው የወጣው መግለጫቸው። እስኪ ያስረዱን፣ ምንድን ነው መሰረቱ? እንዴት ነው ይህ እርምጃ ሊወሰድ የቻለው? በማንስ ነው? አካባቢው በደቡብ ብሔራዊ ክልላዊ መንግስት አርባ ምንጭ ዙሪያ ወረዳ ላንቴን የኢሴ ኤልጎ ቀበሌ አርሶ ላይ የተፈጸመ የመሬት ማፈናቀል ጉዳይ ነው። በዚሁ ወረዳ እንደዚሁ ሌላ ቀበሌ የተፈጸመው ቀደም ሲል ከሰው ይዞታ ውጪ አንድ መቶ አንድ ሄክታር መሬት መኖሩ ተረጋግጦ በመስከረም ሀያ ስድስት ሁለት ሺህ አንድ ዓመተ ምህረት ሊታደድ የቀበሌው አስተዳደር ይወስናል። ይህንንም መሬታቸው በአባይ ሐይቅ መጥለቅለቅ ለተወሰደባቸው ግለሰቦች፣ በቀበሌው ነዋሪ ሆነው መሬት ለሌላቸው ወጣት ዜጎች ለቀድሞ ሰራዊት አባላት እና እንዲሁም በክብር ለተመለሱ የሰራዊቱ አባላት ነው መሬቱ እንዲታደል የተደረገው ከዚያም ሰላሳ ሶስት በመቶ ካሬ ሜትር ስፋት ያለው ቦታ ነው እያንዳንዱ ሰው እንዲሰጥ የተደረገው ይህንኑ የቀበሌው አስተዳደር የወሰነውን ቦታ የወረዳው አስተዳደር እና የዞኑ አስተዳደር ጉዳዩን ተመልክተው አጥርቀውታል ይህንን እንግዲህ በእጃችን ያለው መረጃ እንደሚያመለክተው የወረዳው መሬት አስተዳደር የይዙ ሰብ ማረጋገጫ ሰጥቷቸዋል ይህንንም በሰላሳ ስድስተኛው መደበኛ መግለጫችን አሳውቀናል። ከዚህ ፊት ተመልሶላቸው ነበር። ከዛ ለአምስት አመት በተከታታይ ግብር ከፍለው ነበር። አሁን እንዳስረዱን ሰባት አመት ሊሞላው የተቃረበ ጊዜ በባለቤትነት ይዞታቸው ስር የነበረ መሬት ላለፉት አምስት አመታት ግብር ሲከፍሉበት የቆዩ ነው። እነኚህ አራት መቶ ሰላሳ ስድስት አርሶ አደሮች ተወሰደባቸው የተባለው እውነት ነው። ሰባት አመት በእጃቸው ዞሮ የከፈሉበት ግብር እስከ አምስት አመት ድረስ እጃቸዋለን ማን ነው ይሄን እርምጃ ሲወሰደው? እዛው ከወረዳ አስተዳደርና ከዞኑ በወጡ ሰዎችና ታጣቂዎች ናቸው አስጃውን ወስደው መሬቱን የቀሟቸው መሬቱን ልቀቁ ሲባሉ፣ ምንድን ነው ምን እንደመነሻ ያደረጉት? አንደኛ በባህላዊ ህግ ከሄና ሄክታር በላይ መሬት ይዛችኋል፣ ሁለተኛ ደግሞ በህገ ወጥ መንገድ ነው ቦታውን የያዛችሁት የሚል ነው አስተዳደሩ የሰጠው ምክንያት። መርማሪዎቻችን ሲያጣሩ የሰጧቸው መልስ ግን በህጋዊ መንገድ ማግኘታቸውን ያሳይ ደግሞ፣ አንደኛ የቀበሌው አስተዳደር በቃለ ጉባኤ የወሰነበትን ሁለተኛ የተባለ አካሎች ሁሉ አጽድቀውት ግብር መክፈላቸውን የሚያሳዩ ሰነዶች አሉ። ይህንን ሆኖ እንዴት ህገ ወጥ ይሆናሉ የሚለውን ነገር ጠይቀን የሰጡን መልስ በቂ ሆኖ አላገኘ ነው። ምንም አይነት ምትክ ቦታ ሳይሰጣቸው ቀደም እያገለጽኩልህ ቦታው አቮካዶ፣ ሙዝ ከፍተኛ አትክልት የሚመረትበት አዲስ አበባን ጨምሮ የተለያዩ ቦታዎች አትክልት የሚቀርብበት ቦታ ላይ ነው ለመሬት ነው። ለመሬት ነው ለሙትን መሬት ምንም አይነት መተኪያ ከሀሳም ሳይከፈላቸው ነው መሬታቸው ላይ ተነሱ የተባሉት አንለቅም በማለታቸው መሬቱ ተከቦ በቤተሰባቸውም፣ በልጆቻቸውም፣ በእነሱም ላይ ከፍተኛ የሆነ ድብደባም አካል ጉዳትም ደርሷል። እነኚህ አራት መቶ ሰላሳ ስድስት ሰዎች ከነ ቤተሰቦቻቸው በአሁኑ ሰዓት በምን አይነት ሁኔታ ላይ እንደሚገኙ የምታውቁት ነገር አለ? አካባቢው ለቀው ከፍታ ችግር ውስጥ እንዳሉና ተበታትነው በተለያየ ቦታ ላይ ጠልለው እንዳሉ ነው። በግልና በሚያውቋቸው ቤተሰብ ላይ በተለኛ ሆን ላይ ለገጠማቸው እየነገሩ ያሉት ልጆቻቸውም ትምህርት እንዳቋረጡ እና በጣም መቸገራቸውን በማወቅ ነው። እንግዲህ አሁን በአስቸኳይ መግለጫ ና ውስጥ የሚመለከተው የመንግስት አካል እርምጃ እንዲወስድ ና አንድ መፍትሄ እንዲሰጣቸው አቤታውን ለመንግስት አካል አቀርበናል። ይሄን አቤቱታ ካቀረባችሁ ጥናታችሁን ይፋ ካደረጋችሁ በኋላ የአካባቢው የሚሆኑ የፌዴራል መንግስት በየትኛውም ደረጃ ባሉ የመንግስት አካላት የተሰጠ ምላሽ አለ? እንዲህ ያለ ሰብአዊ መብት ጥሰት ተፈጸመ ስትሉ በጥናታችሁ በተጨባጭ ስታረጋግጡ መግለጫ ከማውጣትና ዘገባዎቻችሁን ለህዝብ ይፋ ከማድረግ ያለፈ በቀጥታ የምታቀርቡበት ሁኔታ ሳለ እስኪ ስለ እሱ ያስረዱን። እንግዲህ መግለጫውን እንዳወጣን በቀጥታ መጀመሪያ የምንሰጠው ለህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ለፌዴሬሽን ምክር ቤት አፈ ጉባኤ፣ ለኢፌድሪ ፕሬዚደንት፣ ለኢፌድሪ ጠቅላይ ሚኒስትር፣ ለፌዴራል ጉዳዮች ሚኒስትር፣ ለህዝብ ለፍትህ ሚኒስትር እና እንዲሁም ለእንባ ጠባቂ ተቋም እንዲሁ እንዲያውቁት፣ ለሰብአዊ መብት ኮሚሽን፣ ለመሳሰሉት እንዲሁም ለሁሉም ክልሎች ብሔራዊ ክልላዊ መንግስት ማንቀሳቀስ ጉባኤዎች እና ክልላዊ መንግስት ፕሬዚደንት ጽህፈት ቤቶች ነው የምናሳውቀው። ይሄንን ሁኔታ ሁሉም የሚመለከታቸው አካሉ የመንግስት አካላቶች ና እርምጃ እንዲወስበት ነው ከእነ ማስረጃው ሁሉን ነገር ገልጸ የምናስረገው። ግን እስካሁን ምንም የተሰጠን ምላሽ የለም። በእርግጥኛ ያወጣነው መግለጫ ምን ውጤት አምጥቷል የሚለው እንደገና ወደ አመልካቾቹ ና ብልቷ ያቀረቡት አካሎች ይህንንም ክትትል እናደርጋለን። አማልቃ ማውጣት ብቻ ሳይሆን እስካሁን መፍትሄ ያገኙበት አለመኖሩን አረጋግጠናል። ያላሳወቅናቸው የመንግስት አካላትም እስካገኘ ነው። ለጠቅላይ ሚኒስትሩ ጽህፈት ቤት ድረስ እና በተወካዮች ምክር ቤት የምታስገቧቸው ቀጥታ ምላሽ የሚሰጥበት መንገድ የለም። ከእነሱ በኩል የተሰጠ ምላሽም የለም። ከእነኚህ ከፍተኛ የመንግስት መዋቅሮች ምንም የለም። እስካሁን የሰንባ ነው ነው የለም። ቀኑና ወቅቱም ባላስታውስም፣ እና አሁን ያለው ቦርድ ወይም አመራር አሁን ስልጣን ላይ ያለው የሰመጉ ሰብአዊ መብቶች ጉባኤ አመራር ከመመረጡ በፊት በነበረው አንድ ወቅት ላይ ግን ከፕሬዚደንቱ ጽህፈት ቤት አማካሪ የተጻፈልን ደብዳቤ የእናንተን መግለጫ አንቀበልም የሚል ደብዳቤ እንደተጻፈልን አቃል በዶክሜንት አይችዋለሁ። ከዚህ ቀደም ባለ ጊዜ በሌላ ጉዳይ ላቀረባችሁት ቆይቷል። የራሳችን የምንከታተለው የሰብአዊ መብት ኮሚሽን ስላለ የእሱ ሪፖርት እንጂ የምንዳመጣው እናንተን ሪፖርት ማንቀበል መሆኑን እንድታቁና እንዳልኩልን የሚል ደብዳቤ እንደተላከ ፋይል አይቻለሁኝ እኛ ግን ማመለከት ያለብን ለሀገሪቱ ፕሬዚደንት፣ ለሀገሪቱ ጠቅላይ ሚኒስትር፣ ለሀገሩ አመራር ነው። ሚዲያዎቹ ሆኑ ሌሎች አካሎች በዋህነት የሚያገኙት ነው ለጋሽ ድርጅቶችም የሆኑ ማንኛውም አካል ማወቅ ያለበትም መስማት ያለበትም በሁለተኛ ደረጃ ነው። ዋናነት ግን ጥሰቱ በስፈጠመበት ሀገር ላይ ላለው እኛ መንግስት ለመርዳት ነው እየሰራ ያለው ብለን ነው የምናምነው። ማሳወቅ ያለብን ለመንግስት ካል ነው። ስለዚህ ለመንግስት አሳውቀናል። አታሳውቁ ስላሉትም አናቋርጥም፣ እናሳውቃል በመንግስት በራሱም የዜጎች መብት ተጥሶ በሚገኝ ጊዜ እንዲያውቅ የክትትላችሁ ውጤት ታቀርባላችሁ። አቶ ብዙአየሁ ይሄ እንግዲህ በርካታ ሰዎችን የሚመለከት ነው አራት መቶ ሰላሳ ስድስት ቤተሰቦች ትልቁ ነውና የአካባቢው አስተዳደሮች በጥናታችሁ ጊዜ ከሰጡት መልስ ያለፈ ሰዎቹም ሲበተኑ ህይወታቸው ቤተሰባቸውም ችግር ላይ ሲወድቅ ስለ ሰዎቹ በቅርበት ህይወታቸውንም የሚመለከት መረዳት የሚችሉበት የተሻለ እድል አላቸውና በእነሱ በኩል ምን አይነት ምላሽ ተሰጥተዋል ምንም ነገር ከእነሱም ያገኘነው ምላሽ የለም እኛ መግለጫችንን ስናጠና አንድ አቅጣጫ ብቻ ከቤቱ አቅራቢው አካል ብቻ ሳይሆን ጉዳቱን አድርሷል ከተባለው አካልም ጭምር ነው። ሄደን ቦታው ላይ የምናረጋግጠው ማስረጃዎችንም የደረሰውንም ጉዳትም በቦታው ሄደን ነው እናየው። ስለዚህ አድርሷል የተባሉትን አካል ቅድም እንዳልኩ ሄደን ጠይቀናል። ምንድን ነው መኪያታችሁ የተነጠቀበት ያስከለከላችሁበት ምክንያት ስንል በህገ ወጥ መንገድ ነው ቦታውን የያዙት የሚለው የለም። በህገ ወጥ አይደለም፣ ይሄ ከእናንተ ቢሮ የወጣ ነው። ማተሙም ደረሰኙም ይኸውና ህጋዊ ማረጋገጥ ያሰታችኋቸዋል ግብር ሲከፍሉም ህግ አይናት ብሎ ተቀብላችኋል። ስለዚህ ህገ ወጥ ናቸው የምትሉበት ነገር ምንድን ነው የሚለውን ነገርም እንዳልኩ ለማድረግ ሞክረናል። የሰጡን መልስ ምንም እንግዲህ የሚያሳምን ነገር ሆኖ ስለተገኘን ቢያንስ ከፍተኛ የመንግስት አካል እርምጃ ወስድበታል በሚል ነው ያው እንዲስተካከል ነው። ዋናው እኛ መግለጫ የምናወጣው መንግስት ያላወቀውን ነገር አውቁ እንዲያስተካክሎ ለማድረግ ነው ይፋ የምናደርገው። መልካም አቶ ብዛየው ወንድሙ የሰብአዊ መብቶች ጉባኤ ሊቀመንበር፣ መቶ ሰላሳ አምስተኛውን ልዩ መግለጫችሁን ተንተርሶ ለተነሱት ጥያቄዎች ለሰጡኝ ምላሽ ለጊዜው አመሰግናለሁ። በሌላ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ፣ አመሰግናለሁ። እኛም አሉላንና እንግዳውን እናመሰግናለን። ዝግጅቶቻችንን እያገባደድን ነው። በቀሩን ጥቂት ደቂቃዎች ከእናንተ ከተከበራችሁ አድማጮች የተላኩ አስተያየቶችን እና ድምፅና አጫጭር የማጠቃላይ ዜናዎች አሰምተን ይሆናል የምንሰናበተው። አሁን ወደ አስተያየቶቻችሁ እንለፍ። ናስተልን ዜናዎች ዶክተር ታደሰ ብሩ የግንቦት ሰባት አመራር ወደ ኤርትራ ትግሉ ለመቀላቀል መሄዳቸውን አብስረውናል። ዶክተር ብርሃኑ የሚመራው የግንቦት ሰባት ወደ ኤርትራ እና ወደ ትግሉ ሜዳ መሄዱ የሚሉት ሁኔታው አሁን ለትግል የበሰለ ስለሆነ ይሁን እንግዲህ ወደፊት የሚታይ ሆኖ ዶክተር ብርሃኑ እንግዲህ በዚህ ውሳኔያቸው እሳቸው ጠላት ከሚሉት ከወያኔ ጋራ ለሶስተኛ ጊዜ ሲጋፈጡ ነው። የመጀመሪያው አሲምባ ላይ እንደ ኢህአፓ ከወያኔ ጋር ተዋግተዋል። ሁለተኛ አዲስ አበባ ላይ ቅንጅት ስም እንደዚሁ ወያኔ ኢህአዴግ ጋራ እንደዚሁ ተፋጠው ተጋይተዋል። አሁን ይሄ እንግዲህ እንደ ግንቦት ሰባት ደግሞ ሶስተኛ ጊዜ መሆኑ ነው። በሁለቱ የመጀመሪያዎቹ አልተሳካላቸውም። ይሄ ሶስተኛውና ምናልባትም የመጨረሻው የሚሆነው ይቀናቸው እንደሆነ የወደፊት የሚታይ ነው። ሁኔታው ግን ያን የሚያመለክት ሆኖ አይታይም። ግን ለማንኛውም ስለ ድፍረታቸውና ስለ ወሳኔያቸው በማንኛውም መልኩ ሊደነቁ ይገባል እላለሁ። አመሰግናለሁ። ሰላም። ቢዎች ፋሲል እባላለሁ። እሑድ ጁላይ አስራ ዘጠኝ በአዲሱና ሉላ ባቀረባችሁ ፕሮግራም ላይ በሰሜን አሜሪካ የብሔራዊ ቲያትር ስርሳኛ መጽዋን ለማክበር እኔን እንደ እንደኔ እንደሰማሁት ከውይይታችሁ ስረዳው እንዲያውም በብሔራዊ ቲያትር እውቅድ ነው ያገኙ። ከአስራ አራቱም ጠቅላይ ግዛት መጥተው ብሔራዊ ቲያትር ድሮም አሁንም ሲሰሩ የነበሩ ስፖንሰር ፈልገው ነበር። እነሱ ራሳቸው ማዘጋጀት የነበረባቸው እንደ በግል ጸብና በግል ቁርሾ ያን የመሰለ ብሔራዊ ቲያትር ወደታች ታች ሲያደርጉት እነሱ ራሳቸው ነው ወደ ታች የሆኑት። እና ከየ ቦታው ከየ አንዳንድ ስፖንሰር አድራጊዎች ስፖንሰር አድርገው ራሳቸው የብሔራዊ ለትልቅ ዝና ያበቃቸውን ቲያትር ቤት ትልቅ ማድረግ ነበረባቸው። የግድ ገንዘብ በጀት ስለሌለ ብለውም ራሳቸው ማድረግ የነበረባቸው ድክመት ይመስለኛል። እና እኔ በሁሉም ላይ ነው ወቀሳይን መሰነዝረው በመጡት ላይ ግን በጣም አመሰግናለሁ። አድማጮች አጠራጠር ያሉ የማጠቃለያ ዜና እናሰማለን። የኬንያ ና የሶማሊያ ወታደሮች ጌዲው ክልል ውስጥ ወደምትገኘውና የአልሻባብ ዋና ይዞታ ወደ ሆነችው ባርዲር ከተማ መግባታቸውን ነዋሪዎችና ባለስልጣናት አስታወቁ። በወቅቱ የደረሰ ግጭት ወይም ጉዳት ግን አልነበረም ተብሏል። ትናንት በቡሩንድ የተካሄደውን አወዛጋቢ የብሔራዊ ምርጫ ውጤት ዓለም አቀፍ ማህበረሰብ እንዳይቀበል ሲሉ የቀድሞ የአገሪቱ መሪ መሐመድ ዩሱፍ ጥሪ አቀረቡ። የደቡብ ሱዳን መንግስት ኃይሎችና ተባባሪ ተዋጊዎቻቸው ዩኒቲ ክፍለ ግዛት ውስጥ ባካሄዱት ወታደራዊ አሰሳ የጦር ወንጀል በመፈጸማቸው አንድ ዓለም አቀፍ የሰብአዊ መብት ተሟጋች ይኸውም ሁማን ራይትስ ዎች ክስ አቅርቧል። አማጺውን የቦኮ ሃራም ቡድን የሚወጋ ክልላዊ ግብረ ኃይል እንደሚቋቋምና ስራውንም በቀጣይ ወር መጨረሻ ላይ እንደሚጀምር የናይጄሪያ ፕሬዝዳንት ሞሐመድ ቡኻሪ አስታውቀዋል። ሰሜን ካሜሮን ውስጥ ዛሬ ረቡዕ የደረሱ ሁለት የአጥፍቶ ጠፊ ፍንዳታዎች ቢያንስ 20 ሰዎች መግደላቸው ተገለጠ። ጥቃቱ የናይጄሪያው አክራሪ ቡድን የቦኮ ሃራም ስራ ነው ሲሉ ባለሥልጣናት ይናገራሉ። ዜናው አበቃ። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዲሱ አበበነን ሰላም ደህና አደሩ እንላለን። በትግርኛ ቋንቋ የሚቀርበው ዝግጅት ደግሞ ይቀጥላል።